የዩናይትድ ስቴትስ የመከላከያ ሚኒስትር አሽ ካርተር ሶሪያ ያሉትን እስላማዊ አማጽያን ለመዋጋት የሚፈልጉ ተጨማሪ ቡድኖች ከተገኙ እሳቸውና ፕሬዚደንት ባራክ ኦባማ ተጨማሪ የአሜሪካ ወታደሮችን ለማስፈር ዝግጁ መሆናቸውን ገልጸዋል አንድ የታወቁ ዲሞክራት ሴኔተር ከሀምሳ ያነሱ ልዩ ሀይሎች ወደ ሶሪያ መላኩ መላኩ ብቻ በቂ አይደለም በማለት እስላማዊ መንግስት ነኝ የሚለውን ቡድን ለማሸነፍ ሰፋ ያለ አያያዝ እንደሚያስፈልግ ማስገንዘባቸውን የአሜሪካ ድምጽ ሬዲዮ ዘጋቢ ቪክተር ቢቲ ዘግበዋል። አዳነች ፍስሐዬ ታቀርበዋለች። የመከላከያ ሚኒስትር ካርተር ትላንት እሁድ፣ ኤቢሲ በተባለው የአሜሪካ ቴሌቪዥን ሲናገሩ ዩናይትድ ስቴትስ ከኢራቅና ከአፍጋኒስታን ተመክሮ ባየችው መሰረት ለድል ወሳኝ የሚሆነው ውጊያውን ለማሸነፍ ከተቻለ በኋላ በአካባቢው ሰላም እንዲዘልቅ የማድረግ ብቃት ያላቸው የአካባቢ ኃይሎች መኖር ነው ብለዋል። በአሁኑ ወቅት ኢራቅና ሶሪያ ላይ እንዲህ አይነት ቡድኖችን ማግኘት ከባድ ነው። እንዲህ አይነት ኃይሎችን ለማግኘት ለማዳበርና ለማበረታታት ጊዜ የሚወስደውም ለዚህ ነው። በአሁኑ ወቅት እስላማዊ መንግሥት ነኝ የሚለውን ቡድን ለመዋጋት የሚፈልጉና በውጊያው ውጤት ያስገኙ አንዳንድ ኃይሎች አሉ። እንዲህ አይነቶቹ ኃይሎች እየተበራከቱ ከሄዱ እኛም የበለጠ ሥራ እንሠራለን። ጽንፈኛውን ቡድን ለመዋጋት የሚፈልጉና ብቃት ያላቸው ቡድኖች ካሉ፣ አሁን እኛም በበለጠ እንሠራለን። ለዘላቂ ድል ወሳኝ የሚሆነው ይህ ነው። ካርተር አያይዘውም ዋናው ነገር በጉዳዩ የሚሳተፉት የዩናይትድ ስቴትስ ወታደሮች ብዛት ሳይሆን የሚሠሩት ነገር ነው ብለዋል ስ የአየር ድብደባ ለማካሄድ የሚያስችሉና መረጃ ለማቅረብ የሚረዱ ልዩ ክህሎቶች አሏቸው ከአካባቢው ህዝብ የተሰባሰቡ ኃይሎችን ለማበራከት የሚረዱ ኃይሎች ናቸው በዩናይትድ ስቴትስ የህግ መወሰኛ ምክር ቤት የመረጃ ጉዳይ ኮሚቴ ምክትል ሊቀመንበር ዳያን ፋይንስታይን በበኩላቸው ትናንት ኤምቢሲ በተባለ የአሜሪካ ቴሌቪዥን ቀርበው ሲናገሩ ወደ ሶሪያ የሚላኩት ልዩ የዩናይትድ ስቴትስ ኃይሎች ቁጥር ለተላኩበት ተልእኮ በቂ አይደለም ብለዋል። በፍጥነት የሚገቡና የሚወጡ የልዩ እንቅስቃሴ ኃይሎችን የምንጠቀም ከሆነ እስላማዊ መንግስት ነኝ የሚለውን ቡድን ለመምታት በሚያስችል የተሟላ መልክ መሆን ይኖርበታል። ጽንፈኛው ቡድን ራካ ወይም በሌላ ቦታ በሚገኝ አንድ ህንጻ ላይ የተወሰነ ሳይሆን በተለያዩ ቦታዎች ላይ የሰፈረ ነው። ሌላው እየተሰማ ያለው አመለካከት ደግሞ በአየር ቦምብ በማውረድ ብቻ የሚፈታ ነገር አይደለም የሚለው ነው። ሰባት ሺህ ጊዜ የአየር ድብደባ ተካሂዷል። ሌሎች ወገኖችም የአየር ድብደባ አካሂደዋል። አብዛኛውን የአየር ድብደባ ያካሄድነው እኛ ነን። ሴኔተር ፋይንስታይን ሶሪያ ያለውን እስላማዊ መንግስት ነኝ የሚለውን ቡድን ለማሸነፍ ከሩሲያ ጋር የተባበረ ስትራቴጂ እንዲቀየስ ሀሳብ አቅርበዋል። በሌላ ዜና ደግሞ ሮይተርስ የዜና አገልግሎት በዘገበው መሰረት ሶሪያና ኢራቅ ውስጥ ጽንፈኛውን ቡድን ኢላማ በማድረግ የሚካሄደው በዩናይትድ ስቴትስ የተመራ የአየር ድብደባ እስካለፈው አር በነበሩት ስምንት ቀናት ውስጥ ተባብሶ ነበር። የዩናይትድ ስቴትስ መከላከያ ሚኒስቴር ቃል አቀባይ ኮሎኔል ፓትሪክ ራይደር በአንድ ላይ በብዛት የሚያካሂዷቸው የአየር ድብደባዎች በተለያዩ ግንባሮች የሚገኙት እስላማዊ መንግስት ነኝ የሚለው ቡድን አማጽያንን እያስጨነቁ ናቸው ብለዋል።